የአሜሪካ ድምፅ ራዲዮ ጣቢያ ነው። እርምጃ የተወሰደው መጀመሪያ ያው መብታችን የኦሮሞ መብት ይጠበቅ በሚለው ሰላማዊ ሰልፍ አካሄዱ ሰላማዊ ሰልፍ ካካሄዱ በኋላ እንደገና ወጣቶች በመሆናቸው አብዛኞቹ ወጣቶች በመሆናቸው ምክንያት እንደገና በመገፋፋት ድንጋይ እየወረወሩ ያለውን ንብረት እንዘርፋለን እንወስዳለን በማለት ባለ ንብረቶች መጨረሻ ላይ ው የሚከላከለ ይከላከላል የማይከላከለው ም ትቶ እየሸሽ ያገኙት እያባረሩ ንብረቱ ያው በሙሉ ዘርፈዋል። ከከተማ ወደ ገጠር እንደገና ነገሩ እየተባዛ ሄደ። በኦሮሚያ ክልል ቡኖ በደሌ ዞን በአምስት ወረዳዎች ሰሞኑን ይደረጉ የነበሩ የተቃውሞ እንቅስቃሴዎች መልካቸውን ቀይረው የአካባቢው ተወላጆች በሆኑና ባልሆኑ ሰዎች ላይ ጥቃት መፈጸሙን ተከትሎ በተጠናከረ ዘገባ ከአካባቢው ነዋሪዎች አንዱ ከተናገሩት የተወሰደ ነው። አስራ ሁለቱ አካባቢ ነው አሁን በእጃችን የደረሰው መረጃ። የተቃጠለ ቤት አንድ ሳ ሁለት ቤት አካባቢ ተቃጥሏል። ንብረት ላይም ጉዳት ደርሷል። የተፈናቀሉ ሰዎች አንድ ሺ አምስት መቶ አካባቢ የሚሆኑ ሰዎች ናቸው። እነዚህ የተፈናቀሉ ሰዎችም ወደ የቤታቸው ወደ የቀያቸው እንዲመለሱ ከፍተኛ ጥረት ነው እየተደረገ ያለው። እኚህኛው ደግሞ የዞኑ የኮሚኒኬሽን ጉዳዮች ጽሕፈት ቤት ተጠሪ አቶ ለይኩን ተካልኝ ናቸው። የሙሉ ዘገባውን ዝርዝር በእለቱ አብሬስ እናቀርባለን። በተባበሩት መንግስታት ድርጅት የዩናይት ስቴትስ አምባሳደር ኒኪ ሄሊ ሶስት የአፍሪካ ሀገሮችን ለመጎብኘት ባላቸው መርሃ ግብር መሰረት በአሁኑ ወቅት አዲስ አበባ ይገኛሉ። ቀደም ሲል የአገሪቱን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጨምሮ ከከፍተኛ ባለስልጣናት ጋር ተገናኝተው ተወያይተዋል። አሁን ከመሸም ጋዜጣዊ መግለጫ ሰጥተዋል። ይህንንም ክፍለ ጊዜ እናቀርባለን። አሁን የዕለቱን አቤት ዜናዎች እናሰማለን። ርዕሰ ዜናዎች ማለት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ አፍጋኒስታን ከጉበኙ በኋላ ኢራቅ ውስጥ አስቀድሞ ያልተገለጸ ጉብኝት አካሂደዋል። ባለሥልጣኑ አፍጋኒስታን ባካሄዱት አስቀድሞ ይፋ ያልሆነ ጉብኝት ከሀገሪቱ መሪዎች ጋር ስለ አዲሱ የዩናይትድ ስቴትስ ደቡብ እስያ ስትራቴጂ ተነጋግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በእስያ የሚካሄደውን የሚያካሄዱትን ጉብኝት ሰሜን ኮሪያ ኒውክሌር መሳሪያ ተሸካሚ በሆኑት አህጉር አቋራጭ ቦሊስቲክ ሚሳይሎች ለመራቀቅ የምታደርገውን ጥረት ለመግታት ዓለም አቀፍ ተጽዕኖን ለማጠናከር ይጠቀሙበታል። በያዝነው ወር ኒጀር ውስጥ የተገደለው አሜሪካ ወታደር ባለቤት ፕሬዚደንት ትራምፕ ለማጽናናት በስልክ ባነጋገሯት ወቅት የሟቹን ባለቤቷን ስም ላዴቪስ ጆንሰንን ላዴቪድ ጆንሰንን ለማስታወት ሲቸገሩ በመስማቴ የባሰ እንዳለቅስ አድርጎኛል ስትል ዛሬ ተናግራለች። ሳምንታዊው ቅንብሮች፣ ስፖርትና በትምህርት ዙሪያ የተቀናበረ ልዩ ዝግጅትም በመልክ በመልኩ ተሰናተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል አድማጮች። ጤና ስጥልን እንደምናመሻችሁ፣ ከዛሬ ሰኞ ጥቅምት 13 2010 ዝግጅቶች ጋር ተረኛ አስተናጋጆቻችሁ አሉላ ከበደና አዳነች በሳየንን ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜናዎች እናሰማለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ አፍጋኒስታን ከጎበኙ በኋላ ኢራቅ ውስጥ አስቀድሞ ያልተገለጸ ጉብኝት አካሂደዋል። ባለሥልጣኑ አፍጋኒስታን ባካሄዱት አስቀድሞ ይፋ ያልሆነ ጉብኝት ከሀገሪቱ መሪዎች ጋር ስለ አዲሱ የዩናይትድ ስቴትስ የደቡብ እስያ ስትራቴጂ ተነጋግረዋል። ቲለርሰን መካከለኛው ምስራቅንና ደቡብ እስያን በሚጎበኙበት በአሁኑ ወቅት ከአፍጋኒስታን ፕሬዚደንት አሽራፍ ጋኒ ከዋናው ኃላፊ አብዱላ አብዱላ እና ከሀገሪቱ የብሔራዊ ጸጥታ አማካሪ ሃኒፍ አትማር ጋር ዛሬ ተገናኝተው ተነጋግረዋል ሲሉ የአፍጋኒስታን መሪዎች ገልጸዋል። ዩናይትድ ስቴትስ ለደቡብ እስያ ያላት አዲስ ስትራቴጂ በአፍጋኒስታን ሰላም ለማውረድና ይህን ዓላማ አደጋ ላይ የሚጥሉ አሸባሪዎችን መጠጊያ ለማሳጣት ስትል ከአፍጋኒስታን መንግስትና በክልሉ ካሉት አጋሮች ጋር ለመስራት ያላትን ቁርጠኛነት ያሳያል ሲሉ የውጭ ጉዳይ ሚኒስትሩ ቲለርሰን ገልጸዋል። የአፍጋኒስታን ፕሬዚደንት ጋኒ በበኩላቸው ለአዲሱ የዩናይትድ ስቴትስ ስትራቴጂ ያላቸውን ድጋፍ ገልጸዋል። መንግስታቸው መላ የአፍጋኒስታን ሕዝብ ሰላምና ደህንነት እንዲጠበቅ የሚያስችል ለውጥ ለማድረግ የወሰነ መሆኑንም ገልጸዋል። ቲለርሰን በዩናይትድ ስቴትስ የውጭ ጉዳይ ሚኒስትርነት አፍጋኒስታንን ሲጎበኙ ለመጀመሪያ ጊዜ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በእስያ የሚያካሂዱትን ጉብኝት ሰሜን ኮሪያ ኒውክለር መሳሪያ ተሸካሚ በሆኑ አጉር አቋራጭ የቦለስቲክ ሚሳይሎች ለመራቀቅ የምታደርገውን ወይም የያዘችውን ጥረት ለመግታት ዓለም አቀፍ ግፊት ለማጠናከር የሚጠቀሙበታል ተብሏል። ሰሜን ኮሪያ የደቀነችውን አደጋ ለመጋፈጥና ለመቀልበስ ካልቻልን እጅግ በጨለመ ዘመን ውስጥ መዝለቃችን አይቀርም ሲሉ አንድ ከፍተኛ የዋይት ሃውስ ቤተ መንግስት ባለስልጣን ዛሬ ተናግረዋል። ከሰሜን ኮሪያ የሚደቀነው የኒውክለር መሳሪያ አደጋ አንገብጋቢ በመሆኑ ከዩናይትድ ስቴትስ ከደቡብ ሱዳንና ከጃፓን የተባበረ ምላሽ ያስፈልገዋል ሲሉ የጃፓን መከላከያ ሚኒስትር ዛሬ ተናግረዋል። ሰሜን ኮሪያ የምትደቅነው አደጋ ለመገመት በሚያዳግት ወሳኝነትና በአይቀሬነት ደረጃ አድጓል። ስለሆነም አደጋውን የሚመጥን ምላሽ መስጠት አለብን ሲሉ የጃፓን መከላከያ ሚኒስትር ኢሱኖሪ ኦኔዴራ ለዩናይትድ ስቴትስና ለደቡብ ኮሪያ አቻዎቻቸው በፊሊፒንስ የሚያካሂዱ ስብሰባ ሲጀመር አስገንዝበዋል። አድማጮች ቀደም ብሎ ሰሜን ኮሪያ በሚል ይስተካከል ሰሜን ሱዳን የተባለው። በያዝነው ወር ኒጀር ውስጥ የተገደለው አሜሪካዊ ወታደር ባለቤት ፕሬዚዳንት ትራምፕ ለማጽናናት በስልክ ካነጋገሯቸው ወቅት የሟቹን ባለቤታቸውን ስም ላ ዴቪድ ጆንሰንን ለማስታወስ ሲቸገሩ በመስማቴ የባሰ እንዳዝን አድርጎኛል፣ ሲሉ ተናግረዋል። ዛሬ ሚያሻ ጆንሰን ኤቢሲ በተባለው የአሜሪካ ቴሌቪዥን ቀርበው ዛሬ ሲናገሩ፣ ከሁሉም ያሳዘነኝ ነገር ባለቤቴ ዛ ሄደው ለሀገራችን ለመዋጋትና ሕይወቱን ለመሰዋት ሆኖ ሳለ እንዴት ስሙን ማስታወስ ይሳናቸዋል? ባለቤቴ መልካም ወታደር የነበረ በመሆኑም ስሙን እንኳን ለማስታወስ ያለመቻላቸው ይበልጥ አሳዝኖኛል። የባሰን እንዳለቅስም አድርጎኛል ሲሉ ሚሻ ጆንሰን ሀዘናቸውን ገልጠዋል የአሜሪካ ድምፅ ዘጋቢ ጄፍ ከስተር ያጠናቀረውን ዘገባ ዝርዝር ቆንጅታ ይዛ አቅርባለች። የሟቹ የሃምሳ አለቃ ዴቪድ ጆንሰን ባለቤት ሜይሻ ጆንሰን ዛሬ ለኤቢሲ ቴሌቪዥን በሰጡት ቃል የባለቤቴን አስከሬን ልቀበል በመኪና እየተጓዝኩ ሳለሁ ከፕሬዚደንቱ የተቀበልኩት የስልክ ጥሪ አላጽናናኝም። ይልቁንም አሉ ይህ ብፁን አስለቀሰኝ። ምክንያቱም የድምፃቸው አቀራረብ፣ አነጋገራቸው በጣም አናደደኝ። የባሌን ስሙን ሊያስታውሱ እንኳን አልቻሉም። ስሙን ማስታወስ የቻሉት ደግሞ ራሳቸው የባለቤትሽ ሪፖርት ይኸው ፊቴ ነው ብለውኛል። በዚያ ብቻ ነው አስታውሰው ላዴቪድ ያሉት ለማስታወስ ሲቸገሩ ሰምቻቸው አለው ከሁሉም በላይ ያሳዘነኛ ነው። ባሌ ህይወቱን ለአደጋ አጋልጦ ለሀገራችን ሲዋጋ ስሙን እንኳን ማስታወስ እንዴት ያቅታል? ሶስተኛ ልጃቸውን ነፍሰ ጡር የሆኑት የዩናይትድ ስቴትሱ ጦር ሰራዊት ልዩ ኃይል አባሉ ባለቤት መይሻ አክለው፣ ሚስተር ትራምፕ መቼም ጦር ሰራዊት ውስጥ ሲገባ ሊደርስ የሚችለውን አውቆታል፣ ሆኖም ማሳዘኑ አይቀርም እንዳሏቸው አስታውሰዋል። ትራምፕ በበኩላቸው በጣም በአክብሮት ነው የተነጋገር ነው የሟቹን ስምም ያለምንም ችግር ከመጀመሪያው አንስቼ በትክክል ጠርቻለሁ በማለት በትዊተር ባሰፈሩት ጽሁፍ ተከራክረዋል። ትረምፕ በደወሉበት ጊዜ ከሜሻ ጆንሰን ጋር መኪና ውስጥ የነበሩትና የረጅም ጊዜ የቤተሰቡ ወዳጅ የሆኑትን እና የሰሙትን ይፋ ያደረጉትን የፍሎሪዳ የዩናይትድ ስቴትስ ምክር ቤት አባል ፍሬድሪካ ውልሰንን በተደጋጋሚ ነቅፈዋቸዋል። ሜሻ ጆንሰን ሚስተር ትራምፕ ሲደውሉ መኪና ውስጥ አብረውኝ የነበሩት እንዲሰሙ ብዬ የወታደራዊ መኪናውን አሽከርካሪ ስልኩን አጉልቶ ማሰሚያው ላይ እንዲያደርገው ጠይቄው፣ በዚያ መሰረት ነው የተሰማው ብለዋል። የዩናይትድ ስቴትስ ወታደራዊ ባለስልጣናት እንደሚያምኑት ኒጀርና ማሊ ድንበር አካባቢ አራቱን የዩናይትድ ስቴትስ ልዩ ኃይል አባላት የገደሏቸው የእስልምና መንግስት ብሎ ራሱን የሚጠራው ቡድን ታጣቂዎች ናቸው። ደቡብ ሱዳን ውስጥ ጋዜጠኛን በመግደልና ባለፈው ዓመት አምስት ዓለም አቀፍ የረድኤት ሰራተኞች ላይ የወሲብ ጥቃት በመፈጸም የተከሰሱ ወታደሮችን ይቆጣጠሩ የነበሩት የደቡብ ሱዳን ወታደራዊ መኮንን በእስር ቤት እንደሞቱ የሀገሪቱ ወታደራዊ ሀይል ገልጿል። ተቀዳሚ ሌተናንት ሉካ አኬቻክ በታሰሩበት ክፍል ሞቶ የተገኙት ከአንድ ሳምንት በፊት ሲሆን ይፋ የተደረገው ግን ባለፈው አርብ ነው። ሉካ አኬቻክ የሞቱት በተፈጥሯዊ ምክንያት ነው ሲሉ የወታደራዊ ሀይል ቃል አቀባይ ኮሎኔል ሳንቶ ዶሚክ ተናግረዋል። አኬቻክ ባለፈው አመት ጁባ በሚገኘው የትሬን ሆቴል ህንፃ ውስጥ በእዛቸው ስር የነበሩ ወታደሮችን የሬዲዮ ሰራተኞች ላይ የወሲብ ጥቃት እንዲፈጽሙ አዘዋል የሚል ክስ ከአንድ የወንጀሉ ሰለባ መሰባቱ ተገልጿል። ራሱን እስላማዊ መንግስት ነኝ ብሎ የሚጠራው ቡድን ተዋጊዎች በኳራንቲያን ከተማ አካባቢ የነበራቸውን አቅም ከማጣታቸው አስቀድሞ በከተማይቱ እስካሁን በታወቀው አንድ መቶ ሀያ ስምንት ሰዎችን ገድለዋል ሲሉ የሶሪያ ተቃዋሚ ወገኖች ተናገሩ። የመንግስት ወታደሮችና ተባባሪዎቻቸው ሚሊሻዎች ኳሪያቲን ከተማን ያስመለሱት ባለፈው ቅዳሜ ነው። አማጽያኑ በሆምስ ክፍለ ግዛት የምትገኘውን ኳሪያቲን ለሶስት ሳምንታት ያህል ተቆጣጥረዋት ነበር። አብዛኛው ግድያም የተፈጸመው የሶሪያ ኃይሎች ወደ ከተማይቱ ከመግባታቸው አስቀድሞ መጨረሻ ቀኖች ላይ መሆኑን በዋና መቀመጫውን በብሪታንያ ያደረገው የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ጠቁሟል። በመጨረሻም የፊልፒንስ መከላከያ ሚኒስትር ዴልፊን ሎሬንዛና ማራዊ በተባለችው ደቡባዊት ከተማ በአማጽያን ላይ ሲካሄድ የቆየው የአምስት ወራት ውጊያ አብቅቷል ሲሉ ዛሬ ተናግረዋል። አሁን ማራዊ ውስጥ የቀሩ አማጽያን የሉም ሲሉ ለጋዜጠኞች ገልጸዋል። የሀገሪቱ ወታደራዊ ኃይል ሁለት የአማጽያን መሪዎችን ከገደለ ወደ አንድ ሳምንት የሚጠጋ ጊዜ ካለፈ በኋላ ነው መከላከያው ሚኒስትር ይህን ያሉት። ከተገደሉት መሪዎች አንዱ እስላማዊ መንግስት ነኝ ለሚለው ቡድን መሪ ታማኝነቱን ገልጾ ነበር ተብሏል። የፊሊፒንስ ፕሬዝዳንት ሮድሪጎ ዱተርቴ ማራዊ ከአሸባሪዎች ተጽዕኖ ነጻ ወጥታለች ብለዋል። ወታደራዊ ባለሥልጣኖች ግን ከ20 እስከ 30 የሚሆኑ የታጠቁ አማጽያን መኖራቸውን ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የዕለተ ሰኞ ምሽት ዝግጅታችንን ነው። አስተናጋጆቻችሁ አሉላ ከብድና አዳነች ፍስሐየነን። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡት ዝግጅቶች አንዱን እናሰማለን። ትምህርት የተሻለ ሰው ካላደረገ ትምህርት ሚዛን የሚመዝን ሰው ካልፈጠረ ትምህርት የአሁኑን የሕዝብ ኑሮ ደረጃ ለማሻሻል የሚያስችል ሙያ ካላቀፈ ለትምህርት የሚወጣው ገንዘብ ለምን ወጣ ተብሎ የሚያስጠይቅ ነው። ዶክተር አክሊሉ ሀብቴ ናቸው። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ ከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ በሚል ርዕስ በቅርቡ ለንባባ በቁት መጽሐፋቸው ዙሪያ ይወያያሉ። በሁለተኛው አጋማሽ ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አብይ ርዕስ በኦሮሚያ ክልል ቡኖ በደሌ ዞን በአምስት ወረዳዎች ሰሞኑን ይደረጉ የነበሩ የተቃውሞ እንቅስቃሴዎች መልካቸውን ቀይረው የአካባቢው ተወላጆች በሆኑና ባልሆኑ ሰዎች ላይ ጥቃት መፈጸሙን ከተለያዩ ምንጮች የተገኙ ልዩ ልዩ መረጃዎች ጠቆሙ። ከጥቅምት 10 እስከ 11 ባሉት ቀናት ከፍተኛ ረብሻ እንደነበርም ታውቋል። የዞን አስተዳደር እንዳስታወቀው በግጭቱ 12 ሰው ሞቷል፣ 14 ሰው ቆስሏል፣ 52 መኖሪያ ቤቶች ተቃጥለዋል፣ ከ1500 በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። የሞቱትና የቆሰሉት ሰዎች የተለያየ ብሔር ያላቸው ናቸው ተብለዋል። ማህበራዊ መገናኛ ብዙሃን ላይ ይሰራጩ የነበሩ ምስሎች ከሌላ ሀገር የተወሰዱ ናቸው ሲሉ የክልሉ ባለስልጣናት ይናገራሉ። ለዝርዝሩ፣ ጽዮን ግርማ። ያነጋገርናቸው ነዋሪዎች ለአሜሪካ ድምጽ እንደተናገሩት መጀመሪያ ሰላማዊ ሰልፍና የተቃውሞ እንቅስቃሴ ሲካሄድ የመብት ጥያቄዎችን የያዘ ነበር ብለዋል በቡኖ በደሌ ዞን በበደሌ ከተማ ተጀመረና ከዛም ወደ ሌሎች ገጠር ወረዳዎች መዛመት ጀመረ ይላሉ። ስሙን እንዳንጠቀስ የጠየቀን አንድ ነዋሪ ቤተሰቦቹ በ1977 ዓ.ም በተከሰተው ድርቅ ምክንያት ወደዛ አካባቢ መስፈራቸውን ገልጾ እርሱ ግን ተወልዶ ያደገው አሁን ግጭቱ በተነሳበት አካባቢ እንደሆነ ይናገራል። የተቃውሞ ሰልፉ ወደ ግጭት እንዴት እንደተቀየረ ያስረዳል። ግጭቱ ሲጀምር ያው በአካባቢው ተወላጆች ሰላማዊ ሰልፍ ጀምረው ማለት ነው። ከዛ ያው የኦሮሞ መብት ይጠበቅ በሚለው ጀምረው ከዛ እንደገና ያው አሉ ከሌላ ቦታ የመጡ በእነሱ ላይ ባፈሩት ንብረት ላይ ቤታቸው ላይ ድንጋይ በመሮር እና ንብረታቸውን በመዝረፍ እንደገና ቤታቸውን በመሰባበር ያላቸው እነሱን በማሳደብ ያው ንብረታቸውን ዝርፊያ ላይ ያካሂደዋል። በዛ ላይ እንደገና ደግሞ በአገኙት ላይ ያው የራሳቸውን እርምጃ በመውሰድ ያው ብዙ ሰው ተጎድቷል። ምንድን ነው እርምጃው? በምን አይነት መልኩ ነው እርምጃው የተወሰደው? እርምጃ የተወሰደው መጀመሪያ ያው መብታችን የኦሮሞ መብት ይጠበቅ በሚለው ሰላማዊ ሰልፍ አካሄዱ። ሰላማዊ ሰልፍ ካካሄዱ በኋላ እንደገና ወጣቶች በመሆናቸው አብዛኞቹ ወጣቶች በመሆናቸው ምክንያት እንደገና በመገፋፋት ድንጋይ እየወረወሩ ያለውን ንብረት እንዘርፋለን እንወስዳለን በማለት ባለ ንብረቶች መጨረሻ ላይ ያው የሚከላከለውም ይከላከላል፣ የማይከላከለውም ትቶ እየሸሼ የአገኙትን እያባረሩ ንብረቱን ያው በሙሉ ዘርፍ ዘርፈዋል። ከከተማ ወደ ገጠር እንደገና ነገሩ እየተባዛ ሄደ ያው በአካባቢው በሰባ ሰባት በሰፈራ ምክንያት ወደ ተለያዩ ቦታ የሰፈሩ ሰፋሪዎችን እነሱንም እንደዚህ የተለያየ ነገር በማሳደድ ያው አባረዋቸው፣ እነሱ ለጊዜው መጠለያ ነገር ተሰጥቷል። ያው በመንግስት ስር ነው ያሉት፣ ግን ቢሆንም ያ ያው እየተጎሳቆሉ እየተጎዱ ነው ያሉት። ይህ ነዋሪ እንደሚለው እኔ እዚህ አካባቢ ተወልጄ እስከማድግ እንዲህ ያለ ነገር አይቼ አላውቅም ነው ከዚህ በፊት አንድ ላይ በመብላት በመጠጣት ማህበራዊ ኑሮ ነበር የሚኖሩት። ግን ከጊዜ በኋላ ነው ነገሩ ያው ነገሮች ሁሉ እየተለዋወጡ እየተበለሻሹ የመጡት ከአንተ አማራና አንተ ትግሬና አንተ ወሎነ በማለት ማለት ነው። ከጊዜ በኋላ ነው እንደዚህ አይነት ነገር በፍጹም ታይቶ አይታወቅም። ተወልጄ ያደኩት እዛው ነው ያው ትምህርቴንም የጨረስኩት እዛው ነው። ግን ቢሆንም ይህን ያክል አመት ስኖር ምንም አይነት ነገር ደርሶብኝ አያውቅም። የዘንድሮ ግን ያው ከነዛ ውስጥ ከተጠቂዎች ውስጥ አንዱ ነኝ። ቢስቦች ያው ተፈናቅለዋል እናት አባቴ እንጂ በእኔ በኩል በግል። የቡኖ በደሌ ዞን የኮሚኒኬሽን ጉዳዮች ኃላፊ አቶ ላይኩን ተካልኝ ለአሜሪካ ድምጽ ስለ ሁኔታው ሲያስረዱ፣ መጀመሪያ ሰልፎ የተጀመረው በምን መንፈስ እንደነበር ይናገራሉ። በሶማሌና በኦሮሚያ ክልል አዋሳኝ ላይ የተፈጸመውን ችግር ለመቃወም ሰላም ሰልፍም ተወጥቶ ነበረ። እዚያ በኋላ ይሄ ስልፍ ውሎ እያደረ ወደ ብጥብጥና ቀውስ እንዲሁም ወደ ዘረፋ ነው እየተቀየረ የመጣው። አቶ ሌኩን አያይዘው ግጭቱ የተጀመረው መጀመሪያ በበደሌ ከተማ ነበር ይላሉ። ከዚያም ወደ ገች ወረዳ፣ ጦራ ወረዳ፣ ቤጋ ወረዳ እና መኮ ወረዳ፣ አጠቃላይ አምስት ወረዳዎች ላይ ነው ከተማን ጨምሮ ማለት ነው። በእነዚህ ላይ ነው ተቃውሞ እየቀጠለ ሄደው በዚህም ምክንያት የሰው ህይወት ጠፍቷል። አስራ አራት ሰዎች ቆስለዋል፣ ቤት ተቃጥሏል፣ ነዋሪዎችም ከቀያቸው ተፈናቅለዋል ብለዋል። የሞታች ያለው አስራ ሁለቱ አካባቢ ነው። አሁንም በጃት የደረሰው መረጃ የተቃጠለ ቤት ሀምሳ ሁለት ቤት አካባቢ ተቃጥሏል። ንብረት ላይም ጉዳት ደርሷል። የተፈናቀሉ ሰዎች አንድ ሺህ አምስት መቶ አካባቢ የሚሆኑ ሰዎች ናቸው። እነዚህ የተፈናቀሉ ሰዎችም ወደ የቤታቸው ወደ የቀያቸው እንዲመለሱ ከፍተኛ ጥረት ነው እየተደረገ ያለው። በዚህ አካባቢ ላይ የኦሮሚያ ክልል ተወላጆች ቢኖሩም ከተለያየ አካባቢ የመጡ በተለይም በሺ ዘጠኝ መቶ ሰባ ሰባት ዓመተ ምህረት ድርቅ ምክንያት የሰፈሩ ሰዎች እንዳሉ ያነጋገር ናቸው ነዋሪዎች ይገልጻሉ። በዚህ አካባቢ ነዋሪ የሆነ አስተያየት ሰጪ መጀመሪያ ላይ የተጀመረው ተቃውሞ በድምፅ ማሰማት ነበር። ከዛ ግን በአሰቃቂ ሁኔታ ሁኔታዎች ተለወጡና አንዱ በአንዱ ላይ አደጋ ማድረስ ጀመረ ይላል። ይህ በፍጹም በዚህ አካባቢ ከዚህ ቀደም ከነበረ ሁኔታ ጋር አይሄድም ብሏል። የሰልፉን ዓላማ ዳይቨርት ለማድረግ በብሔሮች መካከል ግጭት ለመፍጠር የሞከሩ ሰዎች አሉ። ያው መሰረት በው ከመሀል ገብቶ ይሄ ብሔር የኦሮሞ ብሔረሰብ እንዲያን ሌሎችን ብሔረሰቦች ላይ ጥቃት እንደሚያደርስ መስለው ተመሳስለው በመግባት አሁን እየተያዙ እየታሰሩ ያሉ ሰዎችም አሉ። መነሻው ራሱ ከኦሮሞ ብሔር ሳይሆን ከሌላ ብሔር ነው፣ በመሀል ገብቶ ነው። የኦሮሞና ሌላ ብሔር ግጭት የለውም፣ ጥልም የለውም፣ ጥላቻም የለውም። በመሀል ያኒን ለማመሳሰልና ሆን ብሎ ኦሮሚያን ያው ሰላም እንዳታገኝ ካገኝ ያደረጉት ነገር እንጂ በብሔር መካከል ችግር ኖሮ አይደለም። ችግር ተፈጥሮ አይደለም። ማንም ብሔር በሌላው በሌላው ብሔር ላይ እንትን የበላይነት አሳይቶ ወይ ሆን ብሎ ጥቃት ለማድረስ የታለመ ነገር ሳይሆን በመሀል ነገሩን ጥያቄውን ዳይቨርት ለማድረግ ሁለተኛ ደግሞ ኦሮሚያ ሰላም እንዳይኖራት አስበው ሆን ብሎ በመሀል በመግባት አቸዋቅዶ ያደረጉት ነገር ነው። የአማራ ክልል ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን በዚህ ቦታ ጥቃት ደርሶባቸዋል በተባሉት አካባቢዎች የአማራ ክልል ተወላጆች በመኖራቸውና በአጠቃላይ የሀገር ጉዳይ በመሆኑ ያሳስበናል ካሉ በኋላ በኋላ የክልሉ መንግስት ጉዳዩን ሲከታተለው እንደነበር ተናግረዋል። ቀደም ሲል ለረጅም አመታት በዛ አካባቢ የኖሩ በርካታ ወገኖቻችን እዛሉ በዚህም ምክንያት እነሱም ግጭት በተፈጠረ ጊዜ ወደኛም ይደውላሉ። አመራሩም መረጃ ይሰጠናል፣ የክልሉ አመራር በዚህም ምክንያት እንከታተለዋለን፣ እናውቀዋለን። ጉዳዩ ምንድን ነው የተፈጠረው? በኦሮሚያ ብሔራዊ ክልላዊ መንግስት በኩልም መረጃውን አግኝታችኋል ብለን እናስባለን። ሰልፍ መሰረት አድርጎ የተፈጠረ ግርግር ነበር፣ ግጭት ነበር። በዚህም የሰዎች ህይወት አልፏል፣ ንብረት ወድሟል። እና ይሄ ግጭት አጀማመሩ ብሔርን መሰረት ያደረገ እንዳልሆነ በሂደት ግን በዛ አካባቢ ኖሩ የሚኖሩ የአማራ ብሔር ተወላጆች እና ከረዘም ላለ አመታት በብዛት ይኖሩ የነበሩ ወገኖች ወደ እነሱ የደረሰ የዘረፋ ምልክት ነበረ። በዚህ መሀል የዜጎች ህይወት ያለፈ መሆኑን ነው። እንግዲህ እኛ መረጃ በምናገኘው ከክልሉ መንግስት በአካባቢው ካሉ አመራሮች በወረዳ እስከ ዞን ድረስ እና እዛ አካባቢም ካሉ ከኛ ክልል ወደዛ ሄደው የሚኖሩ ወገኖቻችን የሚሰጡ መረጃ ነው። በአጠቃላይ መረጃዎቹን ስናያቸው ሁሉ ከሁሉም አካባቢ የምናገኛቸው መረጃዎች የሚናበቡና ትክክል ናቸው። መጀመሪያ ሲጀመሩ የብሔር ግጭት እንዳልሆኑ ብሔርን መሰረት ያደረገ ግጭት የሚያጋጭ ምንም ነገር እንደሌለ፣ ነገር ግን በሂደቱ ወደዛ የሚያመራ ምልክት ያለው እና በዚህ ረገድ የክልሉ መንግስት የአካባቢው አመራር አበክሮ እየሰራ መሆኑን በእኛም በኩል ክትትል እያደረግን የክልሉ መንግስት የሚያደርገውን እንቅስቃሴ በእኛ በኩል ማድረግ የሚገባን ድጋፍ ሁሉ የምናደርግና ከጎናቸው የምንቆም መሆናችንን ያው ገልጸናል። የቡኖ በደሌ የኮሚኒኬሽን ጉዳዮች ኃላፊ አቶ ለይኩንን የሟቾች አስክሬን የት እንዳለ ጠይቄያቸው ነበር። አስክሬናቸው ተመልሶ ለየቤተሰቦቻቸው ተመልሶ የቀብር ስነ ስርአቱም ተከናውኗል። ከዛ ወዲህ ነው። አሁን የማረጋጋቱ ስራም ህዝቡ እንዲረጋጋና ወደ ነበረ ወደ ሰላማዊ ህይወቱ እንዲመለስ ለማድረግ ስራ እየተሰራ ያለው። አሁን ወደ መረጋጋትና በተለይ ህዝቡ አሁን እነዚህ ችግር የፈጠሩትን ሰዎች ወደ ህግ ወደ ማቅረብ በችግሩ ሲንቀሳቀሱ የነበሩትን አካላት ህዝቡን ከህዝብን ከህዝብ ጋር ሲያጋጭ የነበሩና ወደ ዝርፊያ ወደ ሁከት የቀየሩ አካላትን እየጠቆመና ወደ ህግ በህግ ቁጥጥር ስር እንዲውሉ የማድረግ ስራ ነው እየተሰራ ያለው። በአሁን ሰዓት የተፈናቀሉ ሰዎችን ወደ ቦታቸው ለመመለስ እየጣርን ነው ይላሉ አቶ ላይኩን። በክልሉ መንግስትና የሀገር ሽማግሌዎች እንዲሁም ወጣቶቻችን በጸጥታ አካላትን በኩል ጥብቅ ክትትል እየተደረገና ይህ ችግር እንዳይቀጥል ከፍተኛ ርብርብ እየተደረገ ነው ያለው። በተለይ ጦራ ወረዳ ላይ ጦራ የምትባል ወረዳ ላይ ከፍተኛ ስራ ነው እየተሰራ ያለው። እንዲሁ ለምሳሌ ገንዘብ እየተዋጣ እነዚህ ሰዎች በተለይ ችግር የደረሰባቸው ሰዎች ቶሎ ልንደርስላቸው ይገባል በማለት ይሄ ወረዳ ከፍተኛ እንቅስቃሴ እያደረገ ነው። የጋ ወረዳ ላይም እንደዚሁ ህዝብ አሁን በውይይት ወደ ውይይት ተመልሶ ይሄ ችግር መቀጠል የለበትም እዚህ ጋር መቆም አለበት፣ እኛ አንድ ላይ መኖር አለብን፣ አንድነታችንን ማጠናከር አለብን፣ ልማታችንን ማስቀጠል አለብን፣ ሰላማዊ አካሄዳችንን ሰላማዊ ኑሯችንን ማስቀጠል አለብን ብሎ ነው አሁን ህዝቡ በየወረዳውና በየቀበሌው ውይይት እያደረገና ይሄ ችግር መቆም አለበት የሚለውን አቋም ይዞ ከአመራሩ ጋር ከጸጥታ ክፍሉ ጋር እና ከሀገር ሽማግሌዎች ከወጣቶች ጋር በመሆን ይሄ ስራ እየተሰራ ነው ያለው። የአማራው ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን የአንድም ሰው ህይወት ሊጠፋ አይገባም ብለዋል። በእለቱ በገለጽንበት ጊዜ የጠፋው ህይወት ትናንት ነው አስራ ሁለት እንደሆነ ገልጠናል። ግን ዋናው ቁም ነገሩ የአንድ ሰው ህይወት አይደለም። በግር ግር ምክንያት መደናገጥና መረበሽ፣ ሕጻናት አዛውንቶች ጉዳት ውስጥ መውደቅ፣ ስጋት ውስጥ መውደቅ ለማንም አይበጅም። ምንም ትርፍ አይተርፍም፣ ከዚህ ማንም አያተርፍም። ሕብረተሰቡን በተለይም በርቀት ያለውን ህዝብ ስጋት ውስጥ ስለሚጥሉት፣ አልፎ ተርፎም ለሌላ ብጥብጥ ስለሚያነሳሱት፣ የማንጠብቀው ጉዳት ስለሚደርስ እነዚህ ቁጥሮች ሕብረተሰቡን የሚያረጋግ ሆነው ሊገኙ ይችላሉ ከሚል መነሻ እንጂ የቁጥር ጨዋታ ለመጫወት አይደለም። የቁጥር ጫዋታ መጫወት በሰው ደምና ህይወት መቀለድ ስለሆነ ይሄንን እንደ ቁም ነገር ወስደን እናየውም። የትኛውም ብሔር ይሁን የትኛውም ማንነት ግን ማለፍ በምንችለው በሰላም መፍታት በሚቻለው ውይይት በማድረግ በሚቻልበት ሁኔታ የሰው ህይወት ማለፍ የለበትም። ይሄንን ለመከላከል እና ምናልባት በዚህ ረገድ ህብረተሰቡ ተገንዝቦ የሰላሙን መንገድ ብቻ መርጠን በሰላም ችግሮችም ካሉ እንዲፈቱ ለማድረግ በሚል ነው ከቁጥር ጋር የምንነጋገረው እንጂ ቁጥሮቹ የተገለጹት ናቸው። ያነጋገርናቸው ሁለቱም የመንግስት ኃላፊዎች በማህበራዊ ሚዲያ ላይ፣ በአንዳንድ የዜና አውታሮች የተሰራጩት ምስሎች ከዚህ ቀደም በሌላ ሀገር የተከሰቱ ቃጠሎች እና ከሌላ ፊልም ላይ የተወሰዱ ምስሎች ናቸው ብለዋል። በአሁን ሰዓትም ከፍተኛ የማረጋጋት ስራ እየተሰራ መሆኑን፣ በአጭር ጊዜ ውስጥም የተፈናቀሉ ሰዎችን በአስቸኳይ የመመለስ ስራ እንደሚሰራ ጠቁመዋል። ከሁሉም በላይ ህብረተሰቡ እርስ በርስ ከሚደረግ ግጭት እንዲቆጠብም መክረዋል። የሀገር ሽማግሌዎችና የአካባቢው ነዋሪዎችም በዚህ ላይ መስራት አለባቸው ብለዋል። ከቅርብ ጊዜ ወዲህ ብሔር ተኮር የሆኑ ግጭቶችና የሰው ህይወት መጥፋት እንዲሁም መፈናቀል በኢትዮጵያ እየታየ መሆኑን የተለያዩ አካባቢዎችን ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ አድማጮች የመጽሄቱ ትንታኔ ስርጭታችን ይቀጥላል። አሁን እዚያው አዲስ አበባ የሚያቆየኝ ተከታይ ርዕስ ነው። በደቡብ ሱዳን የሰላም ጉዳይ ሁላችንም አንድ ድምፅ ሊኖርን ይገባል ሲሉ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ተናገሩ። በአካባቢ የጸጥታ ጉዳዮች ላይ ያተኮረ ጉብኝት ለማድረግ ወደ አፍሪቃ ቀንድ የመጡት አምባሳደር ኒኪ ሄሊ አዲስ አበባ ናቸው ይለናል ዘጋቢያችን እስክንድር ፍሬዮ ቀደም ሲልም ከጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ና ሌሎች ከፍተኛ የአገሪቱ ባለስልጣናት ጋር ተገናኝተው ተነጋግረዋል የእስክንድር ዘገባ ማምሻውን በሰጡት ጋዜጣዊ መግለጫ ላይ ያተኩራል እነሆ First of all, we are thrilled to be uh, in Addis and obviously thrilled to be here at the AU. ወደ አፍሪካ ህብረት ለማምጣት የመጀመሪያዋ የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለስልጣን ኒኪ ሄሊ የመጀመሪያ ቀን የአዲስ አበባ መርሃ ግብር የተጠናቀቀው በአፍሪካ ህብረት ነው በአህጉሪቱ የጸጥታ ጉዳዮችና በተያያዥ የትብብር ርዕሶች ላይ ከህብረቱ የፖለቲካ ጉዳዮች ኮሚሽነር ሲሶማ ሰማቲ ጋር ተነጋግረዋል። አገራቸው ከአፍሪካ ጋር መስራት እንደምትፈልግም ነው ለጋዜጠኞች ያስረዱት። ዩናይትድ ስቴትስ አፍሪካን የምትመለከተው እጅግ ጠቃሚ እንደሆነ የዓለም ክፍል ነው። በአፍሪካ ዕድሎችን እንመለከታለን፣ ፈተናዎችን እናያለን። ነገር ግን በእነዚህ ሁኔታዎች ውስጥ ድጋፍ ማድረግና መርዳት እንፈልጋለን። ከዚህም በላይ ደግሞ እንዴት በአጋርነት መስራት እንደምትችል ማየት እንፈልጋለን። በኢኮኖሚ እድገት ይሁን፣ ስልታዊ በሆነ ተሞክሮ ይሁን፣ በፖለቲካዊ መፍትሄዎች፣ ይህ ጉብኝትና ውይይት በዩናይትድ ስቴትስና በአፍሪካ መካከል ሊመጣ ላለው ይበልጥ የጠነከረ ግንኙነት መጀመሪያ እንደሚሆን አምባሳደሯ ተስፋቸውን ገልጸዋል። ከጸጥታ ጉዳዮች አንጻር በደቡብ ሱዳን ሰላም ለማምጣት የኢጋድ አባል ሀገራት የያዙትን ጥረት የጠቀሱት አምባሳደሯ I think if there is not a response from South Sudan, you'll continue to see added pressure coming from um, the EGAD. And I think that the AU obviously is going to um, continue to move and work with the EGAD as it goes forward. Our goal is that we should all have one voice, and one voice is we have to see peace in South Sudan. ተጨማሪ ጫናዎች ሲደረጉ ማየታችሁን ትቀጥላላችሁ። ሂደቱ በቀጠለ ቁጥርም የአፍሪካ ሕብረትም ከኢጋድ ጋር የሚጓዝና የሚሰራ ይመስለኛል። ግባችን እኛ ሁላችንም አንድ ድምፅ ሊኖረን ይገባል የሚል ነው አንድ ድምፅ ምንድን ነው? በደቡብ ሱዳን ሰላም ማየት አለብን። ሴቶች ጥበቃና እንክብካቤ ሲደረግላቸው ማየት አለብን። ከዚህ በኋላ ተጨማሪ ሞት ማየት አንችልም። ተጨማሪ ቸነፈር ማየት አንችልም። ሁኔታው ሲሻሻል ማየት መጀመር አለብን የሚል ነው። ጫናውም ፕሬዚዳንት ኪር ከዚህ አንጻር ለውጥ እስከሚያደርጉ ድረስ ይቀጥላል ነው ያሉት። ዩናይትድ ስቴትስ ለደቡብ ሱዳን የምትሰጠውን እርዳታ ማቋረጥ ለሰላሙ ሂደት መፋጠን አስተዋጽኦ ያደርግ እንደሆነ የተጠየቁት አምባሳደሯ ተከታዩን የመለሱት። Um, you have to really think hard before you pull U.S. aid because President Kier doesn't care if we pull U.S. aid. He doesn't care, care if his people suffer, and that's the concern we have: is we don't know that that will make a difference. Debu suranin September katu United States er data kamak qarat ma fit beden be masabasfer legal. Mekniyat um President Kier yeh United States er data big qarat guday choydelam. Hezbollah chobi sakayagarda chom. Yeh ya. እርዳታ ማቋረጡን ማለታቸው ነው። ለውጥ እንደሚያመጣ አናውቅም። ይህ የምንወያይበት ጉዳይ ነው ፕሬዝዳንት ኪርን በትክክል ፈቀቅ የሚያደርጋቸው ምን እንደሆነ እናያለን ነው ያሉት። አምባሳደር ኒኪ ሄሊ ማምሻውን የሰጡትን መግለጫ ተከታይ ክፍል በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላልፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነፃው የስልክ መስመር 202 205 9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማለን። ሰላም ወይ በለው ነኝ ሮብለት፣ ኦክቶበር አስራ ስምንት ሰሎሞን ክፍሌ አቶ ሙልጌታ ሰለቀን ሲያወያይ ሰምቻለሁ። አቶ ሙልጌታ እንዳሉት ሕወሓት ሲቋቋም ከጥንስሱ አማራ ለማጥፋት ነው ብለዋል። አርባ ሁለት ዓመት ምሉ አማራ ማሰቃይተዋል። የአማራ ሴቶች እንዳይወልዱ አድርገዋል ብለዋል። የሚያሳዝነው እንዲህ ማለት አይደለም፣ በዚህ ትልቅ ቪኦኤን የሚያህል ሬዲዮ ጣቢያ መሰማቱ ነው። ሌሎቹ ምን ሊያወሩ ነው? እነዚህ የመንገር ዋሽንግተን ና አካባቢ ያለው ሬዲዮ ስም ለማጥፋት የተቋቋሙት ምን ሊያወሩ ነው? ቪኦኤ ካወራው ባካችሁን፣ እንዲህ ያለውን ነገር በቪኤ መደመጥ ያለበትም ሰለሞን ክፍሌ አደራህን፣ እንዲህ ያለውን አስታስተናገድ ዘርስትል ጤና ይስጥልኝ። ቪዎች እንደምናላችሁ በሁሉ ፕሮግራማችሁ ላይ አንድ ደስ የሚል ነገር አይቻሉ የጋዜጠኞች ውይይት በዚህ ላይ ያደረጋችሁት ጥሩ ጅምር ነው። በአዲስ ጅምር ላይ ብዙ ማለት አይቻልም፣ ግን የቪኦኤን ራሱን እንዴት ነው የተስተካከለ ነገር እንደሚሰራ አድርጎ ሌሎቹን ነበር ስጠይቁ የነበረ እና ቪኦኤንም የሚወክል አንድ ሰው ቢኖር እዛ ጥሩ ነበር። ፕላስ ደግሞ በተለየ ደግሞ የዚህ የአርብ ዕለት ውይይታችሁን የምትሰጥ አገባት በጋዜጠኞች ላይና በፖለቲከኞች ላይ ብታደርጉት ቆንጆ ነው። ምክንያቱም ኤቭሪዴ ላይፋቸው ላይ አሉ አንዳንዴ ደጋፊ ነው በዛኛው በዚህኛው እያላችሁ ትክክለኛን መረጃው የማንነጋገርበት ደረጃ ላይ ነው የተደረሰው። ብዙ ጊዜ አሁን የምታወያቸ ሰዎች በእንደዚህ አይነት እንትን ጋዜጠኞችን በስደትም በምንም የመጡት ጋዜጠኞች እዛም ያሉት ፖለቲከኞች እነሱን ብታናገሩ ከአርባ ዓመት በላይ በፊት የወጡ ሰዎች የሚያስቡትን ነው የምጠይቁት። ከእለታዊ እንትን ጋር ግንኙነት የሌላቸው ሰዎችና እዚህ ላይ የጋዜጠኞች ውይይት ማድረጋቸው በጣም በጣም ጥሩ ነው። ለዚህም ነው የተለያየ ጋዜጠኝነት ስላለ ነው የተለያየ ሚዲያ ያለው። እነኛን አሰባስቦ በዚህ ጉዳዩ ላይ እናንተ ብትፋጩበት፣ የእናንተ አብሮ መስራት ሲጀመር ሌላውንም ለምን አይሰሩም ብላችሁ መጠየቅ ትችላላችሁ። እናንተ ያላደረጋችሁትን ግን ሌላውን መጠየቅ ትንሽ ይከብዳል እና ጥሩ አጀማመር ነው። ወደፊትም እየተሻለ እንደሚመጣ ተስፋ አድርጋለሁ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሁለተኛው አድማጫችን በርከት ያሉ ጥያቄዎችን ያደረሱት የትላንቱን የራዲዮ መጽሔትና የአርብ ምሽቱን ሰጥ አገባ ይመለከታል። ሁለቱም የሚመለከተኝ ስለሆነ በአጭሩ አስተያየታቸውን አመስግኜ መልስ ልስጥ። የአሜሪካ ድምፅ ከተጠያቂዎቹ ውስጥ ቢወከል ብለዋል። ተገቢ አስተያየት ነው። በሚቀጥለው ፕሮግራማችን እንደሚኖር እናደርጋለን። እንደ መገናኛ ብዙሀኑ ተቋማት ጠባይ የህትመት የሚሆኑ፣ ኤሌክትሮኒክ፣ የግል የሚሆኑ የቡድኑ ይዘታ ያላቸው የመገናኛ ብዙሀን፣ የማህበራዊ መገናኛ ብዙሀንና የማህበረሰብ ራዲዮ ጣቢያዎች እንደ ስርጭት አድማሳቸው፣ እንደ ጠባያቸው ሁሉም ግን በኢትዮጵያ ያለውን የመሰለ የፖለቲካ እንቅስቃሴ ባየለበት በጎላበት እንደምን ባለ ኃላፊነት መዘገብ ይኖርባቸዋል በሚል ርዕስ በትላንቱ የራዲዮ መጽሔት ቀደም ብዬ እንደጠቆምኩት የተጀመረው ውይይት ነው አድማጫችን ያነሱት ዝግጅቱ ላልተከታተላችሁ አድማጫችን በዚሁ ርዕሰ ጉዳይ ላይ ባቀረቡ ሌላ አስተያየትም የዜና ክስተትን እንዳለ መዘገብስ ብለዋል እሱ ጥያቄ ውስጥ አይገባም ሀሳብ የሚቀላቀልበት ሲሆን ኃላፊነት እንዴት ይወሰዳል ችግር ከመድረሱ በፊት አስቀድሞ ሊደረ ሊያደርጉ በሚገቡ ጉዳዮች ላይ ነው የተነገረው። የጋዜጠኞችን ውይይትና ስጣ ገባን መጣመርም ወይም አብረ መቅረብን አንስተዋል። ሁሉም የየራሳቸው ጠባይ ያላቸው ግን ጋዜጠኞችን የሚመለከቱ በተለያየ ፕሮግራሞች በተለያየ ጊዜያት እንደምናደርገው በስጣ ገባ ይቀርባሉ። ለሁሉም አድማጫችን እናመሰግናለን። አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሃየንን ሁለተኛውን አጋማሽ ስርጭታችንን አሁን የሳምንቱ ስፖርት ነው ሰዓቱ። አዘጋጅና አቅራቢ ሰለሞን ክፍሌ ነው። እንደ ምን አመሽታችሁልኛል? የተከበራችሁ አድማጮቼ። ማርታ ለማ ከኢትዮጵያ በሴቶቹ የካናዳ ማራቶን አሸንፋለች። ጌዶ ሱሌ ኡቱራ ደግሞ በቬነስ ማራቶን ድል ተቀዳጅታለች። የወንዶቹን የኬንያና ኢጣሊያ አትሌቶች ቀድመው ገብተዋል። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። የቬኒስ ኢጣሊያውን ማራቶን ዜና ላስቀድም እንዳልኩት በሴቶቹ ያሸነፈችው ኢትዮጵያዊቷ ጌዶ ሱሌ ውቱራ ናት። 229 ከ04 ነው ጊዜዋ። ኬንያዊቷ ፕሪስካ ጂፕላጋት ሁለተኛ፣ ዓይናለም ወልደ ሚካኤል ከኢትዮጵያ ሦስተኛ። ሱሌ ውቱራ የራሷን ፈጣን ጊዜ በአምስት ደቂቃ አሻሽላ ነው በአንደኝነት ያጠናቀቀችው። የወቅቱ ሻምፒዮኗ ፕሪስካ ሩጫው መሃል ላይ የሆድ ህመም አስቸግሯት እንደነበር ገልጻለች። የወንዶቹን ያሸነፈው ኢዮብ ገብረ ሕይወት ይባላል። 2 12 16 ነው የገባበት ጊዜ ግን ከቀድሞው የራሱ ፈጣን ጊዜ በሦስት ደቂቃ ተሻሽሏል። መሐመድ ሙሳ ከኤርትራ ሁለተኛ፣ ታሪክ ባማሩፍ ከሞሮኮ ሶስተኛ። ኢዮብ ገብረ ሕይወት በትውልድ ኤርትራዊ ሲሆን የሚሮጠው ለኢጣሊያ ነው። በማራቶን ሲያሸንፍ ለመጀመሪያ ጊዜ መሆኑ ተመዝግቧል። በ2015 እና 2016 ጉዳት ደርሶበት ሳይወዳደር ቀርቷል። ወደ ካናዳ የቶሮንቶ ማራቶን ዜና ስንመጣ በተሳካ ሁኔታ ሻምፒዮንነቱን የተከላከለው ኬንያዊው ፊሌሞን ሮኖ ነው። ጊዜውም ድንቅ ነው፣ 20652 ተመዝግቧል። ኢትዮጵያዊው የማነ ጸጋዬ ከሦስት ዓመታት በፊት ኦታዋ ላይ ካስመዘገበው ክብረ ወሰን ሁለት ሴኮንዶች አሻሽሏል። አንደኛ በመውጣቱ ከተሸለመው 25 ሺህ ዶላር በተጨማሪ ለአዲስ ሬኮርዱ 50 ሺህ የካናዳ ዶላር ቼክ ተመርቆለታል። ዲክሰን ቹምባ ከኬንያ ሁለተኛ፣ ሰለሞን ደክሲሳ ከኢትዮጵያ ሶስተኛ። የሴቶቹ ሲጀመር አንስቶ ፍጥነት ያልተለየ ሆኖ አብቅቷል። ሦስቱ የኢትዮጵያ አትሌቶች ማለትም ፋጡማ ሳዶ፣ ሱቴሜ አሰፋና ማርታ ለማ ብቻዋን ከምታሳድዳቸው ኬንያዊት አንጀላ ታኑይ ጋር ነበር የሚፎካከሩት። ግማሹ ላይ ቀሪዎቹ አንድ ባንድ እየተንጠባጠቡ ወደ ኋላ ሲቀሩ ጥላ የነጎደችው ማርታ ሆነች። ሻሜን ቻይና ላይ ካስመዘገበችው 2፡24፡32 ብዙ ርቃ በ2፡28፡20 ባንደኝነት ያጠናቀቀችው ማርታ ግማሹ አካባቢ የሆድ ቁርጠት ሕመም ሞክሯት እንደነበር አስታውቃለች። ሱቱሜ አሰፋ በሁለተኝነት ገብታ 15,000 የካናዳ ዶላር ሽልማት ወስዳለች። ማርታ ለማ በቶሮንቶ ማራቶን ስታሸንፍ ለመጀመሪያ ጊዜ ነው። ከ2፡23 በታች ለመግባት የነበራት ዕቅድ ባለመሳካቱ ግን እንዳልተደሰተች አልሸሸገችም። ትዕግስቱ ካለና ልምምዱን አጠንክሮ ከቀጠሉ የማይደረስ አይሆንም። መበርታት ነው። የኔን በዚሁ ላብቃ። ለሌላ ተጨማሪ አንድ የአትሌቲክስ ዜናና የአገር ውስጥና የውጭ አገር እግር ኳስ ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። በአትሌቲክስ ስፖርት ዜና እጀምራለሁ። የኢትዮጵያ አትሌቲክስ ፌዴሬሽን በዚህ ዓመት ከሚከውናቸው ውድድሮች አንዱ የሆነው የ30 ኪሎ ሜትር የጎዳና ሩጫ ትናንት በቢሸፍቱ ከተማ ተካሂዷል። በዚህ የጎዳና ሩጫ ከተለያዩ ክለቦችና ክልሎች የተውጣጡ በሁለቱም ፆታ 271 አሪ ናቸው። ሁለተኛና ሶስተኛ ሆነዋል። አሸናፊዋ አትሌት በሸንቄም ወደፊትም አሸናፊነትን በዚሁ አይነት እቀጥልበታለሁ ስትል አጠር ባለ አስተያየቷ ገልጻለች። በወንዶች ርቀቱን አንድ ሰዓት ከሰላሳ አራት ደቂቃ በሆነ ጊዜ ፈጽሞ በቀዳሚነት ያሸነፈው አትሌት ጽዳት አበጀ ከኤሌክትሪክ ክለብ ነው። አትሌት ሃርቦሽኖ ከደቡብ ክልል፣ አትሌት ደመቀ ታየ ከደብረ ብርሃን ዩኒቨርሲቲ። ከሁለተኛ እስከ አስረኛ ለወጡ እንደየደረጃቸው ከ10 ሺህ እስከ 20 ሺ ብር የማበረታቻ ሽልማት ማበርከቱን የፌዴሬሽኑ ከፍተኛ የኮሚኒኬሽን መኮንን አቶ ስለሺ ብስራት ገልጸዋል። ወደ እግር ኳስ ዜና ስንሸጋገርም ስምንት የእግር ኳስ ክለቦችን ለሁለት ሳምንት ሲያፋልም የሰነበተው አስራ ሁለተኛው የአዲስ አበባ ከተማ ዋንጫ ትናንት በቅዱስ ጊዮርጊስ አሸናፊነት ተጠናቋል። ቅዱስ ጊዮርጊስ በአርባ አራተኛው ደቂቃ ኢብራሂም ፎፋኖ ባስቆጠራት ግብ ኢትዮጵያ ቡናን አንድ ለባዶ በመርታት ነው የአዲስ አበባ ዋንጫን ለአምስተኛ ጊዜ ያነሳው። ስታዲየሙን የሞላው ተመልካች ከደካማው ጨዋታ ይልቅ በተመለከተው ረብሻና በደረሰው ጉዳት አዝኖ ወደ ቤቱ ተመልሷል። የሁለቱ እግር ኳስ ክለቦች ደጋፊዎች ከመቼውም ጊዜ በበለጠ ለየክለቦቻቸው ድጋፍ በመስጠት ጀምረውት በተለምዶ ካታንጋና ምስማር ተራ በተባሉት አካባቢዎች በደጋፊዎች መካከል በተቀሰቀሰ ረብሻ በብዙዎች ላይ በቃሬዛ እስከ መውጣት ያደረሰ ጉዳት አጋጥሟል። ቅዱስ ጊዮርጊስ ጎል ካገባበት ጀምሮ ከቅጽበት ወደ ግጭት ተሸጋግሮ በፖሊስ ገላጋይነት ጸቡ በርዷል። በረብሻው ምክንያት ቡድኖቹ ከተወሰነላቸው የረፍት ጊዜም ጸቡ እስኪረጋጋ ከ25 ደቂቃ በላይ ዘግይተው ወደ ሜዳ ገብተዋል። የዕለቱ ኮከብ ተጫዋች ሆኖ የተመረጠው የቅዱስ ጊዮርጊሱ ሳላዲን በርጌቾ ኮከብ ሆኖ በመመረጡንና በደረሰው ሁኔታ ማዘኑን እንደሚከተለው ገልጿል። በጣም ደስ ያለ የዋንጫ ጨዋታ፣ ለእንደዚህ ሁለት ደረብ ድል ማግኘት በጣም ደስ ብሎኛል። ያው በደጋፊው ላይ ደግሞ በተፈጠረው ነገር በጣም አዝናለው እንደ አንድ ሆነ ለአንድ እግር ኳሱን ለማሳደግ ነው የምንሰራው እንጂ ይህን ያለ የተለየ ነገር የለውም። ያ ዋንጫ ምንም ማተር የሚያደረገው ነገር የለም። ደጋፊው በዚህ በእንደዚህ አይነት ጨዋታ ላይ መጋጨቱ በጣም ነው ትንሽ የተሰማኝ እንጂ ኮከ መሆኔ በጣም ደስ ደስ ብሎኛል። አዎ እንደተባለው እንደ ፕሪዝም እንደ መዘጋጃ ነው ይህን ጨዋታ ስናደርግ የነበረው ቢሆንም ግን ያ ዋንጫ ነው ጊዮርጊስ ደግሞ ዋንጫ ጋር ደርሰ ወደ ኋላ አይልም በመብላታችን በጣም ደስ ብሎኛል። አዎ ይሄ ነገር በጣም መቅረት ነው ያለበት። ያ ሁለታችንም ቡናም ጊዮርጊስ የምንጫወተው የኢትዮጵያን ኳስ ለማሳደግ ነው አንድ ቤስት ሌቨል ለማምጣት ነውና እንደዚህ በወደቀ እግር ኳሳችን ላይ ደግሞ እንደዚህ ነገር መፈጠሩ በጣም አዝናለሁና ይሄ ነገር መታረም አለበት ብዬ ነው ማስበው። ከዚህኛው ጨዋታ ቀደም ሲል በተደረገ የደረጃ ጨዋታ ጅማ አባ ቡና ኢትዮጵያ ኤሌክትሪክን አንድ ለባዶ አሸንፎ በሶስተኝነት የነሐስ ሜዳሊያ ተሸላሚ ሆኗል። በውድድሩ ለተሳተፉ ስምንቱን ክለቦች እንደየጨዋታ የገቢ ድርሻቸው ለኮከብ ጎላ ግቢዎችና ለኮከብ ተጫዋቾች እንዲሁም ለቅዱስ ጊዮርጊስ ዋና አሰልጣኝ ሚስተር ካርሎስ ቫዝ ከውድድሩ አዘጋጅ ከአዲስ አበባ እግር ኳስ ፌዴሬሽን የገንዘብ ማበረታቻ ሽልማት ተበርክቶላቸዋል። የሆነው በኔ በእኔ በኩል ያለው ሰለሞን አመሰግናለሁ። ገዛ ሕንጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደና ቆዩ። ሰለሞን ክፍሌንና ገዛኸኝ ሲሆን መስቀልን ለዘገባቸው እናመሰግናለን። አድማጮች፣ አሁን የምሽቱ መጨረሻ ወዳደረግነው ቅንብር እንሂድ። ከራዲዮ መጽሔት ወጎች የቀዳማዊ ኃይለሥላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ ስለሚለውና ባለፈው እሁድ ሳምንት ስለተመረቀው መጽሐፋቸው ከደራሲው ዶክተር አክሊሉ ሀብቴ ጋር የተደረገውን ውይይት በትናንትናው ምሽት የራዲዮ መጽሔት ጀምረ ነው ስለነበር አሁን ሁለተኛውን ክፍል ነው የምናቀርበው። በምጥኑ የጀመርነውን ዝግጅት ትናንት ዶክተር አክሊሉ ከጥንታዊው ባህላዊ የትምህርት ዘዴ ወደ ዘመናዊው የትምህርት አሰጣጥ የነበረውን ሽግግር እንዲገልጹልን ጥያቄ አቅርበን ነበር። መልሱ ያቆየ ነው እና ዶክተር አክሊሉ ከሚመልሱበት እንነሳለን። እስኪ ሽግግሩን እንመልከት። እርስዎ በዚያ ሽግግር ወቅት ከመጀመሪያዎቹ ተማሪዎች አንዱም ነውትና ያ ሽግግር እንዴት መሰረት ይዞ ነበረ? ሁለተኛ ደረጃ ተማሪዎች እየበዙ ሲሄዱ፣ ዩኒቨርሲቲ ኮሌጅ ሲቋቋም፣ በኮሌጅ ደረጃ የሚያስተምር አንድም ኢትዮጵያዊ አልነበረም። በመጀመሪያ ከኢትዮጵያውያን መካከል ውጭ ሀገር ሄዶ ተምሮ ኮሌጅ ማስተማሪ የጀመረው አቶ አለማየሁ የሚባል ነው በማቴማቲክስ ትምህርት። ሌሎች ከውጭ ሀገር የመጡ መምህራን ናቸው። እንግዲህ የዚያን ጊዜ መሪዎች ብልሆች ነበሩ። ውም ብላቸው በቅኝ ግዛት ውስጥ ያለፉ እህት አገሮቻችን፣ ያ የቅኝ አገር ትምህርት ተጽዕኖ፣ በእሱ ብቻ ተይዘው በእንግሊዝ ስር የነበሩት እንግሊዝ እንግሊዝን መሽታት በፈረንሳይ ስር የነበሩት ፈረንሳይ ፈረንሳይን መሽተት እንዲህ አይነት ነገር እንዳይመጣ አስተማሪዎቹ፣ በአስተሳሰብ በፖሊሲ ደረጃ ከልዩ ልዩ ሀገር እንዲመጡ ነው የተደረገው። ከግብፅ መጀመሪያ፣ ከሌባነን፣ ከእንግሊዝ፣ ከህንድ፣ ከካናዳ፣ በኋላ ከአሜሪካን እንደዚህ እንደዚህ ያሉ ሲመጡ የአንዱ አገር ተጽዕኖ የበለጠ እንዳይጫነን ለማድረግ ተብሎ የታሰበ ነው ይሄ። አስተዳዳሪዎችም በትምህርት ቤት ዲሬክተሮችም ሲመረጡ እንደዚሁ ከልዩ ልዩ ሀገር የመጡትን ሱዳኖችንም፣ ግብጾችንም፣ እንግሊዞችንም የመሳሰሉትን በልዩ ልዩ ቦታ በማድረግ ነው ይሄ እንግዲህ የእኛን ኢትዮጵያዊነትን በማሰብ የተደረገ እንጂ ዝም ተብሎ በቀላሉ ከአንድ አገር የመጡትን እናስተምርላችሁ እንዳውም በነጻ ማስተማሮች እንስጣችሁ ያሉ ነበሩ። ይህንን ነገር አላደረጉም። በዚያ ክ የኢትዮጵያን ጂኦግራፊ፣ የኢትዮጵያን አስተሳሰብ ሊያንጸባርቁ አይችሉም። ግን ያችን ያነበቧትን በጥቂቷን ቢሆን ማስተማር ችለዋል። አንዳንዶች ከውጭ የመጡ የኢትዮጵያ ቋንቋ የሚያውቁ እንደ ፕሮፌሰር ውልፍ ሌስላው ያሉት እየመጡ በክረምት ጊዜ እዛ የማስተማር ጊዜያቸው ሲያልቅ ለሶስት ወር አማርኛ እንዲያስተምሩን ጥረት ተደርጓል። ሌላው የሚዚየሙ ነገር ነው። ያ ሚዚየሙ እንደ ቀላል ነገር መታየት የለበትም። ንጉሠ ነገሥቱ ጃንሆይ ሚዚየሙን በሳምንት አንድ ቀን ይጎበኙት ነበር። ዩኒቨርሲቲውን መጥተው ጎብኝተው አይተው ከልዩ ልዩ የኢትዮጵያ ክፍል ያሉትን የኢትዮጵያን ሕዝብ ባህል የሚያንጸባርቅ ዕቃዎች፣ ቅርሶች እንዲሰበሰቡ አድርጋችኋለሁ እያሉ ይጠይቁ ነበረ። ከሶስት ከአራት ወር በኋላ ተመልሰው መጥተው መገዛት አለመገዛቱን ያሉ ለእኛ እንዴት ነው ያደረገው? ለተማሪዎቹ ሙዚየሙን ስና ይሄ ከየት ነው? ከዚህ ክፍል ሀገር። ይሄ ከየት ነው? ከዚህ ክፍል ሀገር። ምንም እንኳን መጽሐፍም ባይኖር ያን ጊዜ ስለ ሀገራችን ማሰብ እድል ይኖራል፣ በጣም እድል ይኖራል። እንዲህ እንዲህ ያለ ተጽዕኖ ተደረገና በመጨረሻው ላይ በርከት ያሉ ኢትዮጵያውያን ውጭ ሀገር መላክ ተጀመረ። ከውጭ ሀገር እየተማርን መመለስ ተጀመረ። እንዳውም አንዳንዶቻችንን ስለ ትምህርት ውጭ ሀገር ሲልኩ ጃንሆይ ጠርተው አነጋግረው እነዚህን ፈረንጆች እናንተ ሄዳችሁ ተምራችሁ መታችሁ ካልተካችኋቸው ማን ነው የሚተካቸው? ሁልጊዜ እኮ እነሱ ኢትዮጵያ ውስጥ ሊቆዩ አይችሉም እያሉ ያንን ትምህርት እንድንወስድ እየገፋፉን ነው የተማርነው። እኔ ራሴ አሁን በዛ ነው ወደ ትምህርት የሄድኩት። ያንን ዘመን መሪዎቹ ለሀገር ያላቸውን ግምት ከዛ ወዲህ ካለው ታሪክ ጋር እንዴት ያገናኙታል? እንዴት ያነጻጽሩታል? በዚህ መጽሐፍ ውስጥ አምስተኛው ምዕራፍ ላይ የጃንሆይ ሚና በትምህርት ላይ ምን እንደነበረ ገልጫለሁ። የአሁን ወጣት ኢትዮጵያውያንም በዚህ ጉዳይ ላይ ሊያስቡበትና ሊገነዘቡት ይገባል። ጃንሆይ ስለ ትምህርት በቂ የሆነ ፍልስፍና አላቸው፣ አላማ አላቸው ያልተማረ ህዝብ በተማረው ህዝብ ይጨፈለቃልና መማር አለብን። ዝም ብሎ ትምህርት ቤት ይከፈት አይደለም። ከተከፈተ በኋላ ምንድን ነው የሚሰጠው ትምህርት? ዓላማው ምንድን ነው? በአመቱ መጨረሻ ላይ ሽልማት በመስጠት አበረታተዋል። ለምንድን ነው በትምህርት ላይ እንደዚህ ያለ ልዩ ትኩረት የሰጡት ብሎ መጠየቅና እድለኞች መሆናችንን በእውነቱ በአሁኑ ሰዓት መገመት እንችላለንና መሰረታዊ የሆነ የአሰራር ዘዴ ነበራቸው። በአስራ አራቱም ክፍለ ሀገር ቦርድ እንዲቋቋም አድርገው ወደ አውራጃም ደግሞ እንዲሄድ አስበው ነበርና የጃኖ የትምህርት አመራር ቀስ ብሎ ህዝቡ ወዳለበት ትምህርት እንዲሰርግ እንዲስፋፋ የማድረግ ነው። ይሄ ይሄ አንዱ ያስተዳደሩ ነው። ምሳሌነትም አለው ነው በጣም በጣም በጣም አዲሱ ምናልባት ይሄ ወደ ዋናው ትልቁ ትምህርት ቤት የሚወስድ ጥያቄ ያስነሳል። ዛሬ ብዙ ትምህርት ቤቶች አሉ። ከቀዳማ ኃይለስላሴ ጀምሮ ቀስ በቀስ እየተከፈቱ ዛሬ ያለበት ደርሰዋል። በጥራትም በይዘትም በአደረጃጀትም ሁነኛ ቦታ የሚሰጠው የቀዳማ ኃይለስላሴ ዩኒቨርሲቲ አጀማመርን በአጭሩ ቢያስታውሰው። ቀዳማ ኃይለስላሴ ዩኒቨርሲቲ የተመሰረተው በዩኒቨርሲቲ ኮሌጅ ላይ ነው። ዩኒቨርሲቲ ኮሌጅ ሲቋቋም በመጀመሪያ በጠቅላላው ለአመራር ለአስተማሪነት፣ በኢኮኖሚክስ በቢዝነስ ይህን ለመሳሰሉት ነገር መሰረታዊ ትምህርት እንዲሰጥ ተደርጎ፣ ይሄ ብቻ ግን አደለም። የሀገር መሠረት የሚጣልበት ተብሎ የመሐንዲስ ኮሌጅ እንዲቋቋም፣ ያስቲቋቋም ድረስ ደግሞ ዝም ብሎ አልተጠበቀም። ሁለት ዓመት የተማሩትን ወደ ውጭ ሀገር እየሄዱ እንዲማሩ እያደረጉ በቂ ተማሪዎች ሲገኙ መሐንዲስ ኮሌጅ እንዲቋቋም አደረጉ። ቀጥሎ ደግሞ የኢትዮጵያ ህዝብ የሚተዳደረው በመሰረቱ በእርሻ ነው። የእርሻ ትምህርት ያስፈልገናል ብለው የእርሻ ትምህርት በአለማያ እንዲቋቋም አድርገው ይሄ ራሱን የቻለ ሰፊ ነገር ነው። ከዛ ቀጥለው ደግሞ የኢትዮጵያ ሕዝብ ጤና እንዲቋቋም እንዲጠበቅ ያስፈልጋል ተብሎ የጤና ጥበቃ ኮሌጅ በጎንደር እንዲቋቋም ተደርጎ የኢትዮጵያ ሕዝብ የሚኖርበትን ቤት ዝም ብሎ እንዲሁ እንደ ድሮው ብቻ በመዳሰስ አዳዲስ ትንንሾች እንጨቶች በማዋቀር መኖር የለበትም፣ የቤት አሰራሩ እንኳን መለወጥ አለበት ብለው የቢልዲንግ ኮሌጅ ሕንፃ ኮሌጅን ከስዊድኖች ጋር ተነጋግረው ለቤት ማሰሪያ ደግሞ ከውጭ ምንም መምጣት የለበትም። አገራችን ሞልቷታል፣ አፈር ሞልቷታል፣ ድንጋይ። ስለዚህ እንዴት ነው ይሄ የሚቀነባበረው? ይህንን የሚያቀነባበሩ ልጆች ይፈለጉ ተብለው እዚህ ትምህርት ቤት እንዲማሩ ተደርገው ይህን ካደረጉ በኋላ ነው እነዚህን የሚያቀነባብር ዩኒቨርሲቲ እንዲቋቋም ያደረጉት። እነዚህን ካቋቋሙ በኋላ የቀረ ነገር አለ በለ አሁን ዩኒቨርሲቲ የቀረውን ነገር አቋቁምልን፣ ለምሳሌ እንደ ህግ ያለውን ፋክልቲ እንዲቋቋም ለምሳሌ እንደ ቢዝነስ ያለውን ኮሌጅ እንዲቋቋም ለምሳሌ እንደ ኤዱኬሽን ፋክልቲ ያለውን እንዲቋቋም ለምሳሌ የህክምና ፋክልቲ እንዲቋቋም። ድሮ የህክምና ጠበቃ ኦፊሰሮች የሚወጡበት ነበር። አሁን ደግሞ ከፍ ብለው ሐኪሞች የሚወጡበት የህክምና ፋክልቲ እንዲቋቋም እነዚህ እንዲቋቋሙ አድርገው ነው ዩኒቨርሲቲውን ያቋቋሙት። ከተቋቋመ በኋላ ያለው ሂደት ደግሞ ራሱን የቻለ ነው። ፕሮፌሰር ጌታቸው ኃይሌ ለመጽሐፎ በጻፉት አስተያየት ላይ የትምህርት ታሪክ የህዝብ ታሪክ ነው የአገር ታሪክ ነው ይላሉ። ከዚህ አኳያ መጽሐፉ የኢትዮጵያን ህዝብ ታሪክ ጽፏል ብለው ያስባሉ ያምናሉ። የኢትዮጵያን ህዝብ ታሪክ አልጻፈም። የጻፈው ምንድን ነው? የትምህርት ሂደት ከተጀመረ ጀምሮ ዘመናዊ ትምህርት እንዴት እንደመጣ ባለፉት ሀምሳ ስድሳ ዓመታት በትምህርት ምን ተደረገ የሚለውን ነገር በመናገር መቸም የህዝቡን ታሪክ በአጭሩም ቢሆን የተደረገውን እንቅስቃሴ ንጉሠ ነገሥቱ ምን ያህል የመሪነት ሚና እንደተጫወቱ ከንጉሠ ነገሥቱ ጎን ሆነው ልከው ውጭ አገር ልከው ያስተማሯቸው በሚኒስትር አሁን በሚኒስትርነት የሚያገለግሉት እንደነ ክቡር አቶ ይልመደሬሳ ያሉት እንደነ ክቡር አቶ አካለ ወርቅ ሀብተወልድ ያሉት እንዴት አድርገው እንዳገለገሏቸው ይሄ ታሪካችን ነው። ታሪካችን ነው እና ዩኒቨርሲቲውም ሲቋቋም ለዩኒቨርሲቲው ፕሬዚደንት እንዲሆን ማንን እንምረጥ ሲባል በውስጥ ዘዴ ቁጭ ብለው የተነጋገሩት ይሄ ብሔራዊ ትልቅ እርሳችን ነው። ይህንን የሚመራ ኢትዮጵያዊ ነው መደረግ ያለበት ተብሎ ጥቂት ወራት ጉዳዩ ውስጥ እስትያያዝ ድረስ አሜሪካዊው ጥብቅ ሆኖ በመጀመሪያ ግን ደጃዝማች ካሳ ወልደ ማርያም ከዘመናዊ ትምህርት የተማረ የመጀመሪያው ፕሬዚደንት እንዲሆን ይሄ ሁሉ የተደረገበት ከዚሁ ፍልስፍና ጋር የተያያዘ ነው። ሁለተኛው እርስዎ ነበሩ። ሁለተኛው ሁለተኛው ጥሩ እድል ነው። የዩኒቨርሲቲን ነገር ስናነሳ ዶክተር ጃንሆይ ሁልጊዜ እንደሚሉት ቤተ መንግስታችንን ሰጥተን ይላሉ በእርግጥ ነው። ወደ ዩኒቨርሲቲነት ተቀይሯል የእሳቸው መኖሪያ ቤት ነገር ግን የእጃቸውን አላገኙም የሚሉ ሰዎች አሉ። የተማሪው አመፅ እንቅስቃሴው ሰላማዊ ሰልፉ የመሳሰለው በአንድ በኩል ደግሞ ትምህርት የሚያመጣው ነው። ይሄ የትምህርት ሂደት ነው። ተማሪዎች ሲማሩ ሲነቁ፣ ባለው ስርዓት ላይ አስተያየት መስጠት ያለ ነገር ነው። ምን ለመጠየቅ ነው የፈለግኩት ያን ጊዜ ያለውን የትምህርት ሂደት የተማሪው እንቅስቃሴ ጎዳው ይላሉ፣ ወይንስ ተማሪውን አነቃው ወደ ዘመናዊነት አመጣው ይላሉ? እንደው በቅርብ ያውቁታል፣ ተማሪው የሚያነሳው ጥያቄና ለእርሶም፣ ይሄ በረከት በረከተ መርገም ይሉታል ከደረሳቸው የዩኒቨርሲቲው ባለስልጣናት አንዱ ነውትና፣ ያኔውን የተማሪ እንቅስቃሴ እስቲ ከትምህርት ሂደቱ ጋር ይገምግሙልኝ። ይሄ ሰፊ ጥያቄ ነው። ሰው ትምህርት የሚማረው መቼም በመሰረቱ ለመጠየቅ ነው። ለማወቅ ነው። አንድ ነገር ሲደረግ ለምን ብሎ መመለስ እንዲችል ነው። ያለበለዚያ ትምህርት ዋጋ አይኖረውም። ለመፈልሰፍ ነው፣ ለማምረት ነው። ነገር ግን በዚያን ጊዜ ተማሪዎቹ እንዳጋጣሚ አጋጣሚ በእኔ ግምት የዩኒቨርሲቲውን ዓላማ የዩኒቨርሲቲውን መሠረታዊ ዓላማ ለትምህርት የዩኒቨርሲቲውን መሠረታዊ ዓላማ ለምርምር የዩኒቨርስቲውን መሠረታዊ ዓላማ የተማረ ኢትዮጵያዊ ለማምረት የተባለውን ነገር አደናቅፎታል። አደናቅፎታል። የጥርጥር የለው ነገር ነው። እንደ አጋጣሚ ለምንድን ነው የተማሪዎቹ እንቅስቃሴ ወደ አንድ የፖለቲካ አመራር ወደ አንድ የፖለቲካ ፍልስፍና ያመራው? እንዲያውም በመሠረቱ ጃንሆይ ዩኒቨርስቲውን ሲከፍቱ ኩሎ አመክሩ ወዘ ሰናዬ አጽንዑ ሁሉን መርምሩ መልካሙን ግን ያዙ ነው። ታዲያ ለምንድን ነው ይሄ ይሄ ሁሉን መመርመር ሲቻል ለምንድን ነው ተማሪው ወደ አንድ አቅጣጫ ያመረረው ሲባል፣ ይሄ ደግሞ በዘመኑ የነበረው የፖለቲካ ሁኔታ እንዴት ነበር ወደሚለው ይወስደናል። እንደምታውቀው በዚያን ዘመን በእውነቱ የዓለም ፖለቲካ በዚህ በዴሞክራሲውና በኮሚኒስቱ ርእዮተ ዓለም የተከፈለ ነበረ። የተከፈለ ብቻ አይደለም፣ በጣም በጣም ወደ እኔ ወገን ሁኑ፣ ወደ እኔ ወገን ሁኑ የሚለው ክፍል በልዩ ልዩ ዘዴ የተንጸባረቀበት ዘመን ነበር። እንደ አጋጣሚ በቀዳማዊ ኃይለ ስላሴ ዩኒቨርሲቲ የነበሩት ተማሪዎች፣ ጥቂት ተማሪዎች ይህንን ነገር አምርረው ጨበጡት። አምርረው መጨበጥ ብቻ ሳይሆን ሌሎቹ ልጆች እንዲከተሏቸው የሚያስችል የውስጥ አመራር የውስጥ አሰራር ዘዴያቸው ከሌሎቹ የተሻለ በመሆኑ ሌሎቹ ልጆች ሁሉ ወደ እነሱ እንዲከተሉ ወይም ደግሞ ባይከተሉም ተቃዋሚ ሆነው እንዳያቆሟቸው የማድረግ ችሎታ ፈጠሩ። ይሄ እዛ መጽሐፉ ላይ እንደምትገነዘቡ እንደምታዩት፣ እኔ እንደማየው ምዕራቡ ዓለም ትንሽ በዋል ፈዘዝ አይነት አስተሳሰብ ነው ያለው። የምስራቁ ግን ልጆቹ ወደ እነሱ እንዲመጡ ወደ እነሱ አስተሳሰብ እንዲሄዱ የሚያደርጉት በእውነቱ አንዳንዴ ዓይን ያፈጠጠ ነበረ። በእኔ ግምት ለምን ብትሉኝ ለምሳሌ አንድ ዘመን እንዴም ለምንድን ነው ብዙ ጊዜ የኤምባሲ መኪናዎች ግቢ ውስጥ የሚገቡት የሚወጡት የሚል ጥያቄ ተነስቶ ታይቶ ዩኒቨርሲቲ ግቢ ውስጥ የሚገቡት ተብሎ ታይቶ ዩኒቨርሲቲ ውስጥ እስቲ ይህንን ነገር ተከታተሉ ብዬ እኔው ራሴ በሳምንት ውስጥ ሰባት ስምንት አስር የሚሆኑ የዲፕሎማቲክ መኪናዎች ዩኒቨርሲቲ ውስጥ እንደሚገቡ፣ የት ነው የሚገቡት ደግሞ የሚገቡበት ሰዓት አንዳንድ ጊዜ ትምህርትም ካለፈ በኋላ ነው ተብለን፣ ተከታትለን፣ ያው የፖለቲካ ጽሑፍ እየመጡ ያሰራጩ እንደነበረ ተደርሶበት። አንድ ጊዜ ከፍ ያለ ጽሑፍ በትልቅ ሳጥን የአንድ ኤምባሲ መኪና አምጥቶ አንድ ቦታ አስቀምጦ ተመልሶ ሲሄድ ዘበኛ አይቶት ያንን ጽሑ ያንን የመጣ ሁኔታ ሲመረመር በሙሉ የፖለቲካ ጽሁፍ መሆኑን ተደርሶበታል ወይም የምስራቆ ክፍል ፖለቲካየምስራቆ ክፍል ፖለቲካ እንዲህ እንዲህ አይነት ነገር ነበረና መቼም ዛሬ ከሄደ በኋላ ነው ይህንን ያኔ ቀደም አድርገን ብናቀው ኖሮ ሁሉን ነገር ምናልባት ክትትሉ የተለየ ሊሆን ይችል ነበር ብዬ ነው የምገምተው ግን እንደ አንድ ነገር ከዛ ላ ስከትልና አቋርጭው ከሆነ ይቅርታ ግን እኮ በዛው ጊዜ የፖለቲካ ሳይንስ ትምህርት ይሰጥ ነበር ዩኒቨርሲቲ ውስጥ ምናልባት እሱ ለዛም የሚያግዝ ነው እንግዲህ፣ ይሄ እንዲህ አይነቱ ጽሁፍ ወያ አልተከለከለም። እንዲህ ነው እንዲህ ነው አየህ። አሁን እንዲህ እንዲህ አይነቱ ጥያቄ ነው አሁን ወደፊት መነሳት ያለበት። የፖለቲካ ሳይንስ አስተማሪዎቹ የውጭ አገር ሰዎች ናቸው። የፖለቲካ ሳይንስ አስተማሪዎቹ የውጭውን ፍልስፍና ፖለቲካ ይዘው የመጡ ሰዎች ናቸው። ኢትዮጵያውያንም ቢሆኑ ኢትዮጵያዊ የሆነ ፍልስፍና ያን ጊዜ ስለ ንጉሠ ነገስትነት ደፍሮ የሚናገር አልነበረም። አሁን ስንመለከተው ማለት ነው ፖለቲካል ሳይንስ የሚያስተምሩትም ማስተማሪያች በጣት የሚቆጠሩ ነበሩ። ምን ልል ነው የፈለግኩት፣ መምህራኑም ገና በሚገባ እንዴት አድርጌ ልግለጠው፣ በሂደት በታሪክ በጊዜ መስከል የሚገባው ነገር ደረጃ አልደረስንም አልደረስንም እኛ እኮ ለምሳሌ እኔን ራሴን በወስደው የመጀመሪያ ክፍል አስተማሪ ነኝ። አሁን እኔ እንግዲህ የመጀመሪያው ክፍል አስተማሪ ነኝ። ሀያ ዓመት ሰላሳ ዓመት ባስተምር በኢንስቲቱሽን ደረጃ ሲታይ የእኔ ልጅ የእኔ ልጅ ልጅ ሰላሳ ዓመት አርባ ዓመት ሀምሳ ዓመት ያስተማሩ ያ ቅርስ እየተሻሻለ እየተሻሻለ ሲመጣ ነው እንግዲህ መስከን የሚመጣው። ያ ሳይመጣ ግን ተሰናከልን። ብዙ ሊያነጋግሩ የሚችሉ ብዙ ቦታም የሚወስዱ ታሪኮች ናቸው። እንደው በዚህ ምጥን ዝግጅት ውስጥ የኢትዮጵያን ትምህርት ታሪክ ጠቅልለን መጨረስ ባንችልም፣ ቀደም ብለን እንደ ጠቀው ነው ዋና ዋና የሚባሉትን ጥቂት ጥያቄዎች እንደው ለማስከተል ሞክር አዲሱ ካነሳው ሊለጥቅ የሚችል ነው። ፕሮፌሰር ጌታቸው የእርስዎን ጽሁፍ የገለጹበት የኢትዮጵያ የትምህርት ታሪክ የትምህርት ታሪክ የህዝብ ታሪክ ነው የሚለው እንዲያውም ያሰባሰበን ያገናኘን ድልድይ አድርገውም ይገልጹታል። ቋንቋ የቋንቋ ገደቦችን እየጣሰ እንደ አንድ ህዝብ በአንድ መንፈስ እንድንግባባ ካደረጉን ዋነኞቹ ምክንያቱ ትምህርት አንዱ ነው ይላሉ ፕሮፌሰር ጌታቸው በቀዳሚ ቃል ያነኑ የመሰለ ሌላ ጥያቄ ደግሞ በተዘዋዋሪ መታየት ይችላል ቅድም አዲሱ ባነሳው የፖለቲካ ትኩሳት በሀገር ውስጥ የሚታዩ ለውጦች በገነኑበት ጊዜ መማር የተለያየ አቅጣጫንም ለመመልከት በር የከፈተ ይመስላል። የግድ የሚያያዙ የማይመስሉ ነገር ግን የተያያዙ ነገሮችን አያለሁኝና እንደ እርስዎ ትንሽ ብርሃን ቢፈነጥቁበት። ቅድም ብለዋል ትምህርት ዓይንን መክፈት፣ መጠየቅ፣ መመርመር፣ ሙከራ ማድረግን የሚፈቅደውን ተገቢ የሆኑ ትልልቅ ነገሮችን እንድናይ የሚያደርገውን ያህል በዛው ስሜት ደግሞ በትምህርትና በማወቅ መስመር አንዳንድ የሚያራርቁ ሁኔታዎችም፣ ልዩነቶችን አግሎተው የሚያመጡ ሁኔታዎችም ይታያሉና ና ዛሬ ላይም የሚያጠሉ ችግሮችን፣ ጥያቄዎችን ጭምር እንዲመለከቱ ነው መማር ለምን ስሎትም መማራችን ለህይወታችን መፈየድ የለበትም ወይ? ህይወትን ማሻሻል የለበትም ወይ? በሰውነታችን መቅሰም ያለብን እውቀት ስለሆነ ነው ብለዋል። መማር የተሻለ ሰው ማድረግ የለበትም ወይ? ከሚጠናው ሳብጀክት ወይም የትምህርት አይነት ባሻገር የተሻለ ሰው ማድረግ፣ የተሻለ ህዝብ ማድረግ የለበትም ወይ? ማስታወቂያውን የቀደሙ አድማጮች፣ እንደምትገምቱት ውይይቷ አላበቃ። ሰሞኑን እናቀርባለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና 22 ሜትር ባንዶች ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። ነገ ምሽት ሶስት ሰዓት ላይ እንመለሳለን። አሁን የተገኘ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።